እንደምናመሻችሁ አርዕስተ ዜናውን ላስቀድም። ከአልቃይዳ ጋር ግንኙነት ያለው የሶማሊያው ደፈጣ ተዋጊ ቡድን አልሸባብ ባለፈው ሳምንት ለደረሰው የአይሮፕላን ጥቃት ዛሬ ኃላፊነት ወሰደ። ቡድኑ ጥቃቱን የሰነዘረው የምዕራብ ተጣማሪ ኃይላትና የስለላ ድርጅቶችን ለመበቀል መሆኑን ገልጿል። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ የሚታየው የኬንያው ምክትል ፕሬዚደንት ዊሊያም ሩቶ ክስ በምስክር ማስረጃ የተነሳ ውድቅ ሳይሆን እንደማይቀር ተገለጸ። የሩዋንዳ መንግስት ከዓለም አቀፍ ማህበረሰብ ጋር ተባብሮ በመስራት ሀገሩ የሚገኙ የቡሩንዲ ስደተኞች በሶስተኛ ሀገራት ከለላ የሚያገኙበትን መንገድ እያመቻቸ መሆኑን አስታወቀ። ብራዚል ዛሬ የሲካ ተዋሲ ስርጭትን ለመታገል ሀገር አቀፍ ዘመቻ ጀመረች። ዜናው በዝርዝር ከአልቃይዳ ጋር ግንኙነት ያለው የሶማሊያው ደፈጣ ተዋጊ ቡድን አልሸባብ ባለፈው ሳምንት ለደረሰው የአውሮፕላን ጥቃት ዛሬ ኃላፊነት ወሰደ። ቡድኑ በኢሜል ባወጣው መግለጫ ሀረካት አልሸባብ አልሙጃዲን የምዕራብ ተጣማሪ ኃይላትና የሰለላ ድርጅቶች በሶማሊያ ሙስሊሞች ላይ ለሚፈጽሙት በደል የበቀል ጥቃቱን ፈጽሟል ብሏል። ሀረካት አልሸባብ አልሙቻዲን በአጭር አጠራሩ አልሸባብ የሚሰኘው ቡድን መጠሪያ ነው። ቡድኑ ባለፈው ሳምንት ማክሰኞ ለት ነበር ሰባ አራት መንገደኞችን ያሳፈረው ኤርባስ 321 አይሮፕላን ውስጥ ከ20 ደቂቃ ገድማ በረራ በኋላ ፍንዳታ ያደረሰው። በዚህ ድርጊት ከሶማሊያ መዲና ሞቃዲሾ ተነስቶ ወደ ጅቡቲ በመብረር ላይ በነበረው አይሮፕላን ውስጥ የነበረ አንድ ሰው ሕይወት ሲያልፍ፣ አይሮፕላኑም በአስቸኳይ ወደ መዲናይቱ ተመልሶ እንዲያርፍ መገደዱ ይታወሳል። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ የሚታየው የኬንያው ምክትል ፕሬዚደንት ዊሊያም ሩቶ ክስ ውድቅ ሳይሆን እንደማይቀር ተገለጸ። የክስ ሂደቱን አርብ ዕለት የተመለከተው ፍርድ ቤት ዳኛ እንደገለጹት ቃላቸውን መልሰው ያጠፉት መስካሪዎችን መረጃ አሁን በሩቶ ክስ ሂደት ላይ እንደ ማስረጃ ማቅረብ አይቻልም ብሏል። ዳኛ ፒትሪዮር ሆፍማንስኪ እንዳስረዱት መስካሪዎቹ በፍርድ ሂደቱ ቀርበው በጠበቃዎች መጠየቅ አለመቻላቸው ለሩቶ ሚሆን፣ አብሯቸው ለተከሰሰው የሬዲዮ ጋዜጠኛ ጆሹዋ አራፕ ሳንክ ጎጂ ነው። እንደ አውሮፓውያን አቆጣጠር በ2013 ዓ.ም ነበር በኬንያው ምክትል ፕሬዚደንት ዊሊያም ሩቶ እና ጋዜጠኛ ሳንግ ላይ ፍርድ ቤቱ ክስ የመሰረተው። ተከሳሾቹ በኬንያ እንደ አውሮፓውያን አቆጣጠር በ2007 እና በ2008 ዓ.ም በተካሄደው ፕሬዝደንታዊ ምርጫ በተቀሰቀሰ አመፅ ከ1300 በላይ ሰዎች ለሞቱበት ድርጊት ተጠያቂ ናቸው ሲሉ አቃቢያነ ሕግ ይሟገታሉ። በርካታ መስካሪዎች ቃላቸውን ያጠፉበት ምክንያት ወይ ማስፈራሪያ ደርሶባቸው አሊያም ጉቦ ተሰጥቷቸው ነው የሚል ጥርጣሬ አለ። ሩዋንዳ ሀገሯ የሚገኙ የቡሩንዲ ስደተኞችን ወደ ሌሎች ሀገራት እንደምታዛውር አስታወቀች። የሀገሪቱ መንግሥት አርብ ዕለት ይፋ ባደረገው መግለጫ መንግሥት ከዓለም አቀፍ ማህበረሰብ ጋር በፍጥነት ተባብሮ በመስራት የቡሩንዲ ስደተኞች በሶስተኛ ሀገራት ከለላ የሚያገኙበትን መንገድ በሚገባ ያመቻቻል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምጻሩ ዩኤንኤችሲአር የሩዋንዳ መንግስት መግለጫ እንዳሳሰበው ገልጾ ሩዋንዳ ለአመታት የጸናውን ለስደተኞች ከለላ የመስጠት መብት ችላ ሳትል አትቀርም ብሏል። የተባበሩት መንግስታት ድርጅት ባለሙያዎች ባለፈው ሳምንት ለድርጅቱ የጸጥታው ምክር ቤት እንዳስታወቁት ሩዋንዳ የቡሩንዲን ፕሬዝዳንት ፒየር ኑኩሪንሲዛን ከስልጣን ለማስወገድ የሚታገሉ ቡሩንዲውያንን እየመለመለች ታሰለጥናለች። ከመካከላቸውም ህጻናት ይገኙበታል። የቡሩንዲ መንግስት በተደጋጋሚ ወቀሳ በሩዋንዳ ላይ ቢሰነዝርም፣ ሩዋንዳ ወቀሳውን አጣጥላለች። እንደ ዩኤንኤችሲአር መረጃ 75000 የሚደርሱ የቡሩንዲ ስደተኞች ሩዋንዳ ውስጥ ይገኛሉ። አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። ብራዚል ዛሬ የሲካ ተዋሲ ስርጭትን ለመታገል ሀገር አቀፍ ዘመቻ ጀመረች። 220 ሺህ የሚደርሱ ወታደሮች እና ሌሎች በሺ የሚቆጠሩ የሕክምና ባለሙያዎች ዛሬ በየቤቱ እየዞሩ በሚሊዮን ለሚቆጠሩ ነዋሪዎች ስለ በሽታው ማብራሪያ ይሰጣሉ። ከዚህ በተጨማሪ ትንኟን የሚያጠፋ መርስ እንደሚረጭ ተዘግቧል። በቴሌቪዥን ና በበራሪ ወረቀት መልክ የቀረቡት መረጃዎች የሲካን ተዋሲ ህብረተሰቡ እንዴት መከላከልና ጥንቃቄ መውሰድ እንዳለበት ያብራራሉ። በተለይ እንደ ፋቬላስ ባሉ የብራዚል የድሆች መኖሪያ ሰፈሮች ውስጥ የፍሳሽ መተላለፊያ ቱቦዎች ስለሌሉ ውሃ የሚቋጠሩና ተዋሲውን የሚያዛመቱ ቦታዎች በሰፊው ይገኛሉ። የሲካቶ ዋሲ ህጻናት የአእምሮ ጉዳተኛ ሆነውና የራስ ቅላቸው እጅግ ትንሽ ሆኖ እንዲወለዱ መንሰ መሆኑ ይጠቀሳል። ምንም እንኳን በአሁኑ ሰዓት በሽታው በብራዚልና በኮሎምቢያ በሰፊው ቢዛመትም በአጠቃላይ በ30 ሀገራት የሲካቶ ዋሲ ተረጋግጧል። ቱርክ የምድር ጦር ወታደሮችን ወደ ሶሪያ ለመላክ እያቀደች ነው። ይህንን ያሉት የቱርክ የውጭ ጉዳይ ሚኒስትር ማቭሉት ካፉ ዞግሉ ናቸው። ለአንድ የቱርክ ጋዜጣ ይህንን የገለጹት ካፉ ሶግሉ ሀገራቸው ይህንን ተልእኮ የምታደርገው እንደ አንድ የጸረ አይኤስ አካል ነው። ከዚህ ቀደም ብሎ ሳውዲ አረቢያ በዩናይትድ ስቴትስ ለሚመራው ጥምር ኃይል ራሱን እስላማዊ መንግስት እያለ የሚጠራውና ሶሪያ ውስጥ የሚንቀሳቀሰውን ቡድን ለመዋጋት የምድር ጦር ወታደሮች ወደ ሶሪያ እንደምትልክ አስታውቃለች። ምንም እንኳን ሳውዲ አረቢያ እንደ ጎርጎሪዮስ አቆጣጠር ከ2014 ዓም አንስቶ የጸረ ሽብሩ ጥምረት አካል ብትሆንም እስካሁን በአማጽያን ላይ ቡድኑ ከአየር በሚያደርገው ድብደባ አልተሳተፈችም ነበር። የቱርኪ የውጭ ጉዳይ ሚኒስትር ካፉ ሶግሉ ሳውዲ አረቢያ የጦር አውሮፕላኖቿን ወደ ቱርክ አየር ኃይል ኢንክሪሊንክ መላክ እንደምትችልም አስታውቀዋል። ከአንድ ሳምንት በፊት በታይዋን በተከሰተው የመሬት መንቀጥቀጥ የተነሳ የሞቱት ሰዎች ቁጥር ወደ 115 ከፍ አለ። የከተማዋ የነፍስ አድን ማዕከል እንዳስታወቀው ትናንት ብቻ የሌሎች 17 ሰዎች አስክሬን ከተደረመሰው ባለ 16 ፎቅ የመኖሪያ ሕንፃ ውስጥ ተሰብስቧል። ሁለት ሰዎች ደግሞ ከሕንፃው ስብርባሪ ውስጥ እየተፈለጉ ይገኛሉ። በሬክተር ስሌት 6.4 የተመዘገበውን ርዕደ መሬት ሕንፃው ለምን ሊቋቋም እንዳልቻለ አቃቢ ሕግ እያጣራ ይገኛል። በመሬት መንቀጥቀጡ ሳቢያ ታይዋን ውስጥ በአጠቃላይ አስር ህንጻዎች ሲደረመሱ ከ500 በላይ ሰዎች ተጎድተዋል። ይህ ዶችቨል ነው። አድማጮች፣ አርዕስተ ዜናው በአጭሩ ንሆ ከአልቃይዳ ጋር ግንኙነት ያለው የሶማሊያው ደፈጣ ተዋጊ ቡድን አልሸባብ ባለፈው ሳምንት ለደረሰው የአይሮፕላን ጥቃት ዛሬ ኃላፊነት ወሰደ። ቡድኑ ጥቃቱን የሰነዘረው የምዕራብ ተጠማሪ ኃይላትና የስለላ ድርጅቶችን ለመበቀል መሆኑን ገልጿል። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ የሚታየው የኬንያው ምክትል ፕሬዚዳንት ዊሊያም ሩቶ ክስ በምስክር ማስረጃ የተነሳ ውድቅ ሳይሆን እንደማይቀር ተገለጸ። የሩዋንዳ መንግስት ከዓለም አቀፍ ማህበረሰብ ጋር ተባብሮ በመስራት ሀገሩ የሚገኙ የቡሩንዲ ስደተኞችን በሶስተኛ ሀገራት ከለላ የሚያገኙበትን መንገድ እያመቻቸ መሆኑን አስታወቀም። ብራዚል ዛሬ የዚካ ተህዋሲ ስርጭትን ለመታገል ሀገር አቀፍ ዘመቻ ጀመረች። ዜናው እስካሁኑ ነበር።